የጸጥታው ምክር ቤት በህዳሴ ግድብ ጉዳይ ዛሬ የሚያደርገው ስብሰባ የተለየ ለውጥ እንደማያመጣ ኢትዮጵያውያን የዘርፉ ባለሙያዎች ገለጹ። የህዳሴ ግድብ ከዓለም አቀፍ ጸጥታ ጋር የሚገናኝ አይደለም የሚሉት የኢትዮጵያ የህዳሴ ግድብ ተደራዳሪና የባለሙያዎች ቡድን ሰብሳቢ ኢንጂነር ጌዲዮን አሰፋ ለቪኦኤ በሰጡት ቃል ጉዳዩ ወደ ጸጥታው ምክር ቤት መሄዱን ተቃውመዋል። ግብፅና ሱዳን የህዳሴ ግድቡን ጉዳይ ለውስጥ ችግራቸው ማስተንፈሻነት እንደሚጠቀሙ የሚገልጹት የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴም የተባበሩት መንግስታት የጸጥታ ምክር ቤት ጉዳዩን የማየት ህጋዊ መሰረት እንደሌለው ተናግረዋል። የተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀስላሴ የህዳሴ ግድብ ጉዳይ ሙሉ በሙሉ ከምክር ቤቱ ኃላፊነት ውጭ ነው በማለት ኢትዮጵያ ጉዳዩ ወደ ምክር ቤቱ ማምራቱን እንደማደግፍ ገልጸዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በግድቡ ጉዳይ ዛሬ ከሰዓታት በኋላ ይሰበሰባል። ኬኔዲ አባተ ዝርዝር ዘገባ አድርሶናል። ላለፉት አስር ዓመታት በኢትዮጵያ በግብፅና በሱዳን መካከል ሲካሄድ በነበረው የታላቁ የኢትዮጵያ ህዳሴ ግድብ ድርድር በብዙ ቴክኒካዊና ህጋዊ ነጥቦች ላይ ስምምነት ቢደረስም በሶስቱ ሀገራት መካከል አሁንም ከፍተኛ አለመግባባቶች አሉ። አለመግባባቶቹን ለመፍታት በአፍሪካ ህብረት መሪነት ሲደረግ የነበረው የሶስትዮሽ ድርድርም በድርድሩ አካሄድ ላይ ስምምነት ባለመደረሱ ከተቋረጠ ወራት ተቆጥረዋል። በሶስቱ ሀገራት መካከል ስምምነት ቢደረስም ባይደረስም የግድቡን የውሃ ሙሌት እንደ እንደምታከናውን በተደጋጋሚ በይፋ ያሳወቀችው ኢትዮጵያ ሁለተኛውን ዙር ሙሌት ከጥቂት ቀናት በፊት መጀመሯ ይፋ ሆኗል። ያለ ስምምነት ሙሌቱ መጀመር የለበትም የሚል አቋም የሚያራምዱት ግብጽና ሱዳን በአረብ ሊግ ጭምር በመታገዝ በግድቡ ጉዳይ ላይ የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲያደርግ በምክር ቤቱ ተለዋጭ አባል ቱኒዚያ አማካኝነት በጠየቁት መሰረት ምክር ቤቱ ዛሬ ይሰበሰባል። የህዳሴው ግድብ ልክ ግብጽና ሱዳን እንደሚገነባቸው ግድቦች ሁሉ የልማት ግድብ እንጂ ከዓለም አቀፍ ጸጥታ ጋር የሚገናኝ አይደለም፣ የሚሉት የኢትዮጵያ የህዳሴ ግድብ ተደራዳሪ ተደራዳሪና የባለሙያዎች ቡድን ሰብሳቢ ኢንጂነር ጌዲዮን አስፋው ለቪኦኤ በሰጡት ቃል ጉዳዩ ወደ ጸጥታው ምክር ቤት መሄዱን ተቃውመዋል። ይህ አንድ የልማት ፕሮጀክት ነው። የቀጠናውን ጸጥታም ሆነ የዓለም ጸጥታን የሚመለከት ጉዳይ አይደለም። ይህ ልክ እነሱ እንደሰሩት ግድብ እንዳስዋን ግድብ ማለት ነው ወይም ሱዳኖች 嗯哼先慢 ግብፅ እና ሱዳን የህዳሴ ግድቡን ጉዳይ ለውስጥ ችግራቸው በሽፋንነት እንደሚጠቀሙ የሚገልጹት የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴም የተባበሩት መንግስታት የጸጥታው ምክር ቤት ጉዳዩን የማየት ህጋዊ መሰረት እንደሌለው ነው የሚናገሩት። ይህ የህዳሴው ግድብ የውስጥ ችግራቸውን ማስተንፈሻ አድርገው በቋሚነት ስለያዙት ብዙ ነገርም እየዋሹት ስለመጡ ለህዝቡ ኢቭን ውሃው ጭምርኛ ጋር ነው የሚመነጨው ብለው ስለያዙት ያንን ነገር ለማስተንፈስ ነው። እንግዲህ እንዲህ ያልከም አይፈልጉም። አፍተር ኦል ስለዚህ አሁን ከዚህ በፊትም እኮ ይዘውት ሄደው ነበር ሴኩሪቲ ካውንስሉ ጋር። ኖ ይሄ ጉዳይ የአፍሪካ ጉዳይ ነው፣ ውሃውም ወንዙም ያለው እዛ ነው። የአፍሪካ በት ደግሞ ይሄንን ማድረግ ይችላል። እንግዲህ ይሄንን እንዲሰሩ ሪስፔክቲቭ የሆኑ ፕሮብሌሞችን እንዲፈቱ ሪኮግኒሽን አለ። ስለዚህ ባይፓስ ሊደረግ አይችልም። በሌላ አነጋገር ደግሞ አሁን የአፍሪካ ዩኒየን ይዞት እያለ ወደ ሌላ ሊሄድ ብሎ ሃይጃክ ማድረግ አንደኛ የአፍሪካ ዩኒዮንን አንደርስሜት ማድረግ ነው። ሁለተኛ የአፍሪካ እንትማ ነው የተባበሩት መንግስታት ያል በተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አፅቀስላሴ ሰኔ 25 በጸጥታው ምክር ቤት በትግራይ ክልል ጉዳይ ከተካሄደው ይፋዊ ስብሰባ በኋላ የግድቡ ጉዳይ ወደ ጸጥታው ምክር ቤት መቅረቡን በማስመልከት ከጋዜጠኞች ለተነሳላቸው ጥያቄ ሲመልሱ የህዳሴው ግድብ ጉዳይ ሙሉ በሙሉ ከምክር ቤቱ ኃላፊነት ውጭ ነው በማለት ኢትዮጵያ ጉዳዩ ወደ ምክር ቤቱ ማምራቱን እንደማትደግፍ ገልጸዋል። we don't believe any transboundary resource should be seen at the council ማንኛውም ድንበር ተሻጋሪ የውሃ ሀብት በምክር ቤቱ መታየት አለበት ብለን አናምንም። ይህ የጸጥታው ምክር ቤት ኃላፊነት ነው ብለንም አናስብም። ሙሉ በሙሉ ከምክር ቤቱ ኃላፊነት ውጭ ነው። በአፍሪካ ህብረት የሚመራውን ሂደት በቁርጠኝነት እንደግፋለን። የተወሰኑ የቴክኒክና የህግ ጉዳዮች ናቸው የቀሩት። ጉዳዩ ፖለቲካዊና ዓለም አቀፋዊ ገጽታ መላበስ የለበትም። ይህን ጉዳይ ወደ ጸጥታው ምክር ቤት መውሰድ የሚፈልጉ ጥቂት ሀገራት እንዳሉ እንገነዘባለን። ነገር ግን የድንበር ተሻጋሪ ወንዞች ችግር የሚፈታው በዚህ መንገድ አይደለም። አሁን ይህን ጉዳይ ልንመለከት ነው። ዓለማችን ስንት ድንበር ተሻጋሪ ወንዞች አሏት? 250። ስለዚህ ታውቃላችሁ፣ ምክር ቤቱ ስለ ድንበር ተሻጋሪ ወንዞች የግጭት መንስኤነት በመጠየቅ ሥራ ሊጠመድ ነው ማለት ነው። ይህ በፍጹም ተቀባይነት የለውም። የኢትዮጵያ ግድቡን የመሙላት ድርጊት አለም አቀፍ ሕግን የጣሰ እንደሆነ ግብፅና ሱዳን ይከስሳሉ። ቱኒዚያ ለጸጥታው ምክር ቤት ባቀረበችው ረቂቅ የውሳኔ ሀሳብም ሁለተኛው የግድቡ ሙሌት እንዲቋረጥ ጠይቃለች። ኢትዮጵያ ሙሊቱን የምታከናውነው ሀገራቱ በፈረሙት የመርሆች ስምምነት መሰረት መሆኑን የሚገልጹት ኢንጂነር ጌዲዮን የሁለቱ ሀገራት ክስ ዓለም አቀፉን ማህበረሰብ የማደናገር ሙከራ እንደሆነ ነው የተናገሩት። የጸጥታው ምክር ቤትም ሙሊቱ ይቋረጥ የሚለውን የቱኒዚያን ጥያቄ ሊቀበል የሚችልበት የህግ መሰረት እንደሌለው አንስተዋል። የህዳሴ ግድብ ድርድር የሚካሄደው በመሬ የምነክ ሁለት ሺህ አስራ አምስት በተፈረመው እኛ መሪዎቹን አክብረን ነው የምንሰራው ያተጥሷል የሚሉ ከሆነ የትኛው መሬነ ይፈጠ አንዳንድ ጊዜ በጥቅሉ የሚናገሩት ነገር ያለባቀፍው ሁ ለማሳሳት ሙከራ ይመስለኛል። ግን በዚህ የሚሳሳት ሀገር በዚህ ሚሳሳት ጥያቄ አይደለም። የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴ የግድቡ ጉዳይ በጸጥታው ምክር ቤት መታየቱ ከተመድ መርሆች አንጻር ሲታይ ሶስቱን ሀገራት እንዲስማሙ ከመምከር ውጭ የተለየ ነገር አያመጣም የሚል እምነት አላቸው። አንደኛ አሁን አቀያቁ ራሱ የዲፕሎማሲ መርህን የተከተለ አይደለም ነው የአረብ ሊጉ ብትወስደው ካዳ ያስፈልጋል። ከሁለተኛው ነን ኢንተርፌራንስ ነው የሚለው ፕሪንሲፕሉ ራሱ የተባበሩት መንግስታት ማለት ነው። በኢትዮጵያ ውስጥ ጉዳይ ዝም ብሎ አይገባም። እንደው አንዳንዴ ለፕሮፓጋንዳ ለምናምን አሁን አሜሪካ ምናምን ሲገባ ታይዋለን። የአማራ ቀበሌ፣ የሆነ ቀበሌ፣ የጉራጌ ቀበሌ ምናምን እያለ ያወራል። ያ የራሱ ችግር ነው። አለም አቀፍ ህግም መሰረት የለውም። እንደዛ ሲያወሩ ማለት ነው እነሱ ቢሆን እና እኔ የተለየ ነገር ሁሉ ያቀረበችው ኢትዮጵያ እኮ ነች። ግብጽ አስተንኪ ነው በሱዳን ዝም ብሎ ነው እሱ አቋም የሚለው። በቅርቡ የተጀመረው የግድቡ ሁለተኛ ዙር የውሃ ሙሌት እስከ ነሐሴ ወር መጨረሻ እንደሚጠናቀቅ የኢትዮጵያ የህዳሴ ግድብ ተደራዳሪና የባለሙያዎች ቡድን ሰብሳቢ ኢንጂነር ጌዲዮን አስፋው ተናግረዋል። እንግዲህ ሙሌቱ ያው የግንባታውን ሂደት ተከትሎ ነው የሚሄደው። የግንባታውን ሂደት ና የሚዘዝ በሆኑ ዝናብ ተከትሎ ነው። ትንበያዎች የሚያሳዩት ጥሩ ዝናብ እንደሚኖር ነው የሁለቱ ክርጅት ነው እነዚህ ወራቶች ሲጀምር በቂ ውሃ ከመጣ ያንን ሁለተኛ ዙር ከተጠናቀቀ ኢትዮጵያ የዲፕሎማሲ የበላይነት እንደሚኖራት የገለጹት ደግሞ የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴ ናቸው። በግድቡ ጉዳይ የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ቢቀመጥም ሦስቱ ሀገራት ወደ ድርድራቸው እንዲመለሱ ከማበረታታት ውጭ ምክር ቤቱ እምብዛም የሚያደርገው ነገር እንደሌለ የምክር ቤቱ የወሩ ሰብሳቢ የሆኑት በተመድ የፈረንሳይ አምባሳደር ባለፈው ሳምንት መግለጻቸው ይታወሳል። በዛሬው ስብሰባ የኢትዮጵያ የግብፅና የሱዳን ተወካዮች ለምክር ቤቱ አባላት ንግግር ያደርጋሉ ተብሎ ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።